the ደቡብ አፍሪካ ጉብኝት እያደረጉ ያሉት የአሜሪካው ፕሬዚደንት ባራክ ኦባማ ኢትዮጵያንም ማካተት ነበረባቸው ሲሉ ለአሜሪካ ድምፅ አስተያየታቸውን የሰጡ አንዳንድ የአዲስ አበባ ከተማ ነዋሪዎች አስረድተዋል። ሌሎች ደግሞ የተለያየ አስተያየት አንጸባርቀዋል። እስክንድር ፍሬው ተከታዩን አስተያየት አሰባስቧል። የመጀመሪያው አፍሪካ አሜሪካዊ ፕሬዚዳንት ባራክ ኦባማ ወደ ስልጣን ሲመጡ መላው ዓለም ሂደቱን በትኩረት ተከታትሏል። ከቀዝቃዛው የዓለም ጦርነት በኋላ አሜሪካ ብቸኛ ልዕለ ኃያል ሆና መውጣቷን የተረዱ አፍሪካ ኢትዮጵያንም ከኬንያዊ አባት ከተወለዱት ከኚህ ጥቁር ፕሬዚዳንት ብዙ ጠብቀዋል። በኢትዮጵያም ሁኔታው ተመሳሳይ ሆኖ ቆይተዋል። መንግስትን በሰብአዊ መብት ጉዳዮች የሚወቅሱ ተቃዋሚዎች ኦባማ ጫና እንደሚያደርጉ ተስፋ አድርገው ነበር። መንግስት በበኩሉ ከአሜሪካ ፖሊሲ አንጻር የሚቀይር ነገር እንደሌለ የገለጸው ገና ኦባማ እንደተመረጡ ነው። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ለፓርላማው ሲናገሩ፣ ካለፈው የአሜሪካ አስተዳደር ይልቅ በዚህኛው የበለጡ ወዳጆች አሉን ነበር ያሉት። በአሜሪካና በኢትዮጵያ መካከል ያለው ግንኙነትም ጠንካራ መሆኑ ታይቷል። ይህም ሆኖ ግን ኢትዮጵያ አሁንም በፕሬዚዳንት ባራክ ኦባማ ካልተጎበኙ ሀገሮች አንዷ ናት። በሰሞኑ ጉብኝታቸውም አልተካተተችም። ኢትዮጵያውያን ከዚህ አንጻር ምን ይላሉ? በአንድ የምርምር ኢንስቲትዩት የሚሰሩት ግደይ በላይ ከተማዋ የአፍሪካ ሕብረት መቀመጫ በመሆኗ ብቻ እንኳን ኦባማ ወደ አዲስ አበባ መምጣት ነበረባቸው ይላሉ። በኔ አስተያየት እንዳመጎብኘት ከሚገባ ኢትዮጵያ መጎብኘት ማለት አፍሪካን መጎብኘት ማለት ነው የሚል ነው በእኔ አስተያየት የነበረ እና የእኔ ብቻ ሳይሆን የብዙ አስተያየት ያለ የምንነጋገር ጓደኞች እኮ ይሄ ነው እና የአፍሪካ ህብረት መቀመጫ ስለሆነች ማለት ነው። አዎ፣ ማለት አዲስ አበባ መጎብኘት ማለት አጠቃላይ አፍሪካኖች ማለት የአፍሪካ መናኸሪያ ነች፣ የአፍሪካ ዋና ከተማ ነች። ስለዚህ ብዙ ኦፖርቹኒቲም አላቸው ማለት ነው። ማነጋገር ዲፕሎማቶችም ሰብስበ ማነጋገር ትችላለ ብዙም ማነጋገር ይችሉ ነበር። በግል ድርጅት የሚሰሩት ሰለሞን እያሱም ጉብኝቱን ጠብቄ ነበር ባይ ናቸው። እጠብቅ ነበር ትካተታለች ብዬ እጠብቅ ነበር። መካተት አለባት የለባትም ሳይሆን እጠብቅ ነበር። ምክንያቱም ኢትዮጵያ አሁን አላት ከሚባለው በአፍሪካ ላይ ኢንፍሉዌንሻል እንደመሆኗ ብዙ ነገሮች ተጠብቅ ነበር። እንግዲህ ደግሞ አልተካተተችም ማለት የራሱ ኢምፕሊኬሽን አለው ማለት ነው። ምን ይመስሎታል? ምክንያቱ ለምንድን ነው ፕሬዝዳንቱ ኢትዮጵያን ያላካተቱት? ለምሳሌ እንግዲህ እኔ መገመት አልችልም። ይህንን ምክንያት ራሱ የአሜሪካ መንግስት ነው መግለጽ ያለበት በእንደኛውም መንገድ ሆነ በሌላ መንገድ ለምን እንዳልተካተተች ኢትዮጵያ ወይም ደግሞ ኢትዮጵያ ሊጎበኙ ያልፈለጉበትን ምክንያት መግለጽ ያለበት የአሜሪካ መንግስት ነው። በአንድ ከፍተኛ ትምህርት ተቋም የሚያስተምሩት አረጋዊ ገብረስላሴ አስተያየት ግን የተለየ ነው። አለማው ሰው መጎብኘት ማለ አደላይ ሁሉ ነገር ነው የማምነው አንድ ሰው ስለጎበኘ ሌላ ስለጎበኘ ሳይሆን ከራስ ተነሳችነት የሚያስፈልገን አውቀ ለዛ መኖር ለአላማ መኖር ከሆነ ነው እንጂ ከእገሌ ጎበኝ እገሌ ደረሰኝ ሚል ነገር በህይወታችን ላይ የሚያመጣው ነገር ብዙ አይኖርም እና እሱ ስላልመጣ ይሆን ነገር ይቀርብናል፣ እሱ ቢመጣ ደግሞ ይሆን ነገር እናገኛለን የሚል ነገር አንድምታ ላይኖርም ይችላል። ኮሮሌሽን ላይኖርም ይችላል። ስለዚህ ዋናው ነገር ክልሎችም የምታየውን የእድገት ጎዳና ተምረህ ራሰን እኛ ደግሞ የት መደርስ አለብን ብለህን በራስም የምትሄደው ነገር ነው የሚወልጥ ነው እንጂ በሌላ ሰው ዲፐንድ መደረግ ለራስም ሳይኮሎጂካል ይወዳል ብዙም አይወስድም አርቁም አይወስድምና ያን ያህል የጎልብን ያን ያህል የሚያመጣው ነገር ይሄን ነገር አይመስለኝም። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑትን ዶክተር ሰለሞን መብሪን በፕሬዝዳንቱ የጉብኝት ምርጫዎች ላይ አስተያየት ጠይቄያለው። የአሜሪካ መንግስት የአሁኑም የአሜሪካ መንግስት ከኛ ሀገር ጋር ኢትዮጵያ መንግስት ጋር ብዙ በአካባቢው አንደኛ ሁለቱን ሀገሮች በተመለከተ ሁለተኛ አካባቢውን በተመለከተ ብዙ የጋራ ጥቅሞች እና ብዙ የጋራ አላማዎች እንዳሏቸው የታወቀ ነው። ነገር ግን በአሁኑ ጉዞ ኢትዮጵያን አላካተተም። ለምን ለሚለው አንደኛ ይመስለኛል በአሁኑ ሰዓት እንግዲህ የሚመስለኝ በአሁኑ ሰዓት የተለየ ወደ ኢትዮጵያ የሚያስመጣቸው የተለየ ነገር ያለ አይመስልም። በተለይ አፍሪካን በተመለከተ በቅርቡ የአፍሪካ የአምሰኛ አመት ወይንም የአምሳኛ አመት በዓል ሲከበር የአሜሪካ መንግስት ትልቅ ባለስልጣን ጆን ኬሪ መጥተው ነበር። ስለዚህ ምናልባትም የፕሬዚደንቱ መምጣት ያንን የመድገም ስለሚሆን ይመጡ ኖሮ ያንን ይመጣሉ ነው የሚሉኝ። ለአምሳኛ አመቱን በዓል አስታክከው ይመጡ ነበር። የተለየ አሁን በፊት ስንል እንደነበረው ለአፍሪካ የተለየ ግምት ወይም ሰዎች እንደሚገምቱት የተለየ ስሜት ቢኖራቸው ያ ትልቅ አጋጣሚ የሚሆንበት ነበረ። ስለዚህ አንድ ይሄ ነው። ሁለተኛ እንግዲህ ሴኔጋል እና ደቡብ አፍሪካን በተለይ አሁን ከቀድሞው ያው ታዋቂው የቀድሞው የደቡብ አፍሪካ ፕሬዚደንት ኔልሰን ማንዴላ የጤና ሁኔታ ጋር መሄዱ እኔም ካገኘቸው መረጃዎች አንጻር ፕሬዚደንት ኔልሰን ማንዴላ የኦባማ ትልቅ ምሳሌ ከመሆናቸው ጋር ምናልባትም የሴኔጋልም በቅርብ ጊዜ ጥሩ ሊባሉ የሚችሉ የፖለቲካ ሂደቶች ነበሩ። ከባለፈው አመት የምርጫ ስጋት ነበረ፣ ግን ስጋቱ ወደ ጥሩ ሁኔታ ነው የተለወጠው። እና የታንዛኒያም ዝርዝር ሁኔታዎችን አላውቅም፣ ግን ከቅርብ ጊዜ እንደ ጋና፣ እንደ ሴኔጋል፣ እንደ ታንዛኒያ ያሉት ሀገሮች የእነሱ ወይም የአሜሪካ መንግስት ትኩረት መልካም አቅጣጫን ይዘው የሚሄዱ ሀገሮች ናቸው ተብሎም ስለሚገመት። ስለሚገመት ያ እንደዛ አይነት ሁኔታዎች ስላሉ እነዚህ እነዚህ ነገሮች ምክንያት ሊሆኑ ይችላሉ። ዝርዝር ሁኔታዎቹን ደግሞ በእኛ ደረጃ ለማወቅ ያስቸግራል። መ ከሶስት አመታት በላይ የስልጣን ዘመን የሚቀራቸው ፕሬዚዳንት ባራክ ኦባማ በቀጣይ መርሃ ግብር የሚጎበኟቸው የአፍሪካ ሀገራት የትኞቹ እንደሆኑ አይታወቅም። የስልጣን ዘመናቸው ከመጠናቀቁ በፊት ኬንያን እንደሚጎበኙ ግን እርግጠኛ ሆነው ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ